ና ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸውላ TJ Batson, woman 1 and 2, one love to go through, miss you. ሰላሳችን ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የጋቢና የአርቡ ፕሮግራማችን ጋቢና ሙዚቃ ተጀመረ። ማስተናገዳችሁ ዲጄ ፋቱ ነኝ። አድማጮች ተመልሻለሁ። እንግዲህ ዛሬ ፕሮግራሜ ላይ ያሳፈርኩት ሳሚዳን ይባላል። ሳሚዳን በቅርቡ አዲስ አልበም ያወጣ የሬጌ ሙዚቀኛ ነው። ከኢትዮጵያ ደውዬ ወደ አዲስ አበባ ደውዬ አናግሬዋለሁ። ከዛ በፊት እስቲ እሱን አንድ ሙዚቃ እናዳምጥና ከዛ ወደ ኢንተርቪው እንመለሳለን። ዘመን መንገድ ታሪክ ላይ ስንት ጊዜ Listen é o que

I'm የእኔ ሀሳብ ብቻ ይበልጣል ከሚለው እኔን ብቻ ስሙኝ ብሎ ከሚጨበቡ፣ ሀብትና ገንዘብ ብቻ ከሚመኘው፣ የጋራ ታሪካችንን ከሚያጠፋው የሀሳባችን አይገጥምም። የኛ ከቶ ይሄድልን ራቀ ይጥፋወቶ። ለሁሉም የሆነች ምድር ከሌለን እኛ ታዲያ ምን እንስራለን? እምነታችን ኃይላችን push mai land my name my tu pe ፍቅር ሰላም ነበር ያስደመጥኳችሁ። አዲስ አልበም ነው ያወጣው፣ ስድስት ወሩ ነው። ከራስ ጋር ንግግር ይሰኛል። ሳሚዳን የዛሬ እንግዳይ ነው። ዲጂ ፋቱ ነኝ፣ ፕሮግራማችን ጋቢና ቪኦኤ ነው። በዚህ ስድስት ወር ውስጥ በተካሄዱ አዋርዶች ኦልሞስት በሙሉ አሸንፏል። እስኪ ስለ አዋርዱ እንጀምርና እንቀጥላለን ከሳሚዳን ጋር የተወሰኑ አዋርዶች አግኝተናል። አንድ በሶስት አዋርድ ላይ ተሸልመናል እስካሁን። በጣም አሪፍ ስታወራ አንድ አይነት ስላት ይሆናል ማለት ነው። እንትን እያልክ ነው የምታወራው፣ እኛ እያልክ ነው እንዴ ነው? ምን መሰለህ በጣም ብዙ እንትን አለ። ለምሳሌ የኔ አብረን የሰራ ነው ኤንዲ ያለ ብሉ ሚዲያዎች አሉ። የብዙ ሰው ፈርድ ስላለው ነው። ምን ምን አዋርድ ነው ያሸንፉ? የኛ የመጀመሪያው የብስራት ኤፍ ኤም ሁሉ አዲስ ፕሮግራም ላይ አዲስ ድምጻይና የአመቱ ምርጥ አልበም ብለው አድርገው ሸልመውናል። ቀጥሎ የመጣው የለዛ ነው። የለዛ ደግሞ በአራት ዘርፍ ነበር የታጨ ነው ሲንግል፣ በቪዲዮ፣ በምርጥ አዲስ ድምጻዊ እና በምርጥ አልበም እና በእሱም ተሳካልን በአራቱም አሸነፍን። ለዛ ላይ ማለት ነው ያ በጣም የሚያስበራ ከዛ ደግሞ የመጣው ዛሚ አዲስ ሚዚክ ሬድዮ የአድማጮች ምርጫ ነው እሱ ላይም ደግሞ በምርጥ አልበም አሸነፍን ነው በዚህ አመት ስድስት ያገኘል ማለት ነው። አዋርዶች አግኝተናል። ከምን የመነጨ ነው ትላለህ? እኛ ያምንበትን ስራ ነው የሰራነው። እኛ በጣም የምንወደውን ቢሰማም ባይሰማም እኛን ግን ቅር የማያደርገን ያልነውን ነው የወደድ ነው ያምንበትን ነው የወጣ ነው፣ ያወጣነው በአልበማችንም ውስጥ የተለያዩ ሀሳቦች እንዲካተቱበት አድርገናል። አሁን ሰው አይ ቲንክ ሰው ጋር ሄዶ ሀሳቦቹ መነጋገር እንዲነጋገሩበት የሆኑ ይመስለኛል። እኔም ከአድናቂዎች ጋር ስገናኝ በሱ ደረጃ ነው ለእኔ የሚያወሩ ያኛው ዘፈን የተነሳው ሀሳብ እንዲህ እንዲህ ነው እንዲህ እንዲህ ነው እንዲህ እንዲህ ነው እያሉ እንደሱ አይነት ነገር ነው የነበረው ውይይት እና አይ ቲንክ ያ ያ የጠቀመን ይመስለኛል ብዬ አስባለሁ። ስለዚህ ሰው ግን ምንም ሆነ ምንም የማምንበት ይሄ ነው የሚሰማኝ ይሄ ነው ብሎ ግን ያለችውንም ቢያቀርብ ደካማም ይሁን ጠንካራ አት ሊስት ለእምነቱና ላመነበት ነገር ስለሆነ ይላል ሰው። ለምሳሌ ህይወቱንም እኮ አሳልፈው ይሰጣል። ነው ያ ነው እንትን ሳያምንበት አንድ ሰው ዘላለም ከሚኖር እና አንድ ጊዜ ያመንበትን አድርጎ የሞተ ሰው ያ የሞተው ሰው በህይወት ያለውን ይበልጠዋል። ይጠይቀኛል ስም ታይ መልሶ ኔውላ

I'm not going be able to ድምፅ አልባ ሰው የተሰኘው ሙዚቃ ነበር የጋበዝኳችሁ። የምታደምጡት ከዋሽንግተን ዲሲ ስቱዲዮ 14 በቀጥታ የሚተላለፍላችሁን ጋቢና ቪኦኤ የፕሮግራማችን ነው። ማስተናግዳችሁ ዲጄ ፋቱ ነኝ። ሳሚዳን የዛሬ እንግዳይ ነው። አልበም ውስጥ እንግዲህ የተለያዩ ሀሳቦች ተንፀባርቀዋል። ስለ እነዚህ ሀሳቦች ደግሞ እንደዚህ ተጫውተናል። ስለዚህ የአልበም መጠሪያ ከራስ ጋር ንግግር ማለት እንግዲህ ያመንክባቸውን ነገሮች ነው በዚህ አልበም ላይ ያሰፈርከው ማለት ነው። በአንተ አልበም ላይ የማያቸው ነገሮች አሉ፣ ፍቅር ያለው፣ ሰላም አያለው ትግስት፣ ጥሩ ነገር ማድረግን ወይም ደግነትን፣ መከባበርን አያለሁኝ ያለሁኝ ራስን መግዛትን ታስተላልፋለህ፣ እምነትም አያለሁኝ ይህንን ያካትታል። ለምን ሙሉ አልበምህን ስሰማው ነው የቆየሁት። እነዚህን ቃላቶች አሁን በአንድ አንድ ቃል ግለጽልኝ ብልህ፣ አሁን ለምሳሌ እምጠራልህን ቃላቶች አሁን ለምሳሌ ፍቅርን በአንድ ቃል ወይም በአንድ ነገር መሰልልኝ፣ ሰላምንም እንደዚሁ ብልህ፣ እንዴት ነው የምትመሰልልኝ? እስቲ አሁን ለምሳሌ ፍቅርን እንዴት ነው የምትመስለው አንተ? ፍቅርስ የማይናት ያስባል የማይናት ሰላምስ፣ ሰላም በጣም የሚያስፈልግ ነገር ነው። ትግስትስ፣ ትግስት አሸናፊ። በጎነትስ ወይም ጥሩ ማድረግ ወይ፣ በጎነት ይከፍላል። ራስን መግዛትስ ማደግ ነው። እምነትስ ፍሬ ያለው ነገር ነው። ፍሬ ይሰጠሃል መጨረሻ ላይ ፍሬ ያለው ነገር ነው። ተስዋት ትልቅ ዋጋ አለው። በጣም ተስፋ ከሌለህ ባዶ ነው ሳምናልኤል ባዶ ስለምትሆን መሞላት ነው። የመጨረሻው ደስታስ ደስታ ደስታ በጣም አስፈላጊ ነው። I'm be a good I'm going ታችን ይቃናል። ሰላም ጤና ሀሳባችን ይውላል፣ ቤታችን ይቃናል። ለም ሰላም ጤና ሁሉም ያለበት ተሰብስቦ አንድ ሳብ ሲያከብር ተሳስቦ ፍቅር ነገሰ በኛ መሃል ደረሰ ሰው ሲባባል። Oh oh oh glad it, glad it, I know that I'm oh oh oh oh mm -hmm. ከሙዚቃዎቹ ውስጥ እስቲ አንድ ሁለት ሶስት ግጥሞች ንገረኝ። ለምሳሌ ስለ ተስፋ እና ይሄ አንድ ሰው ስላለው ኃይል ስለ እሱ ከሚያነሳው ዘፈን አንዱ የአልበሙ ላይ ትራክ አስራ ሁለት ላይ ያለው የእኔ ኃይል የሚለው እዛ ሩቅ ማዶ የእኔ ተስፋ አለች፣ እስከማገኛት እየጠበቀች። እኔ ብቻ ነኝ የማውቀው መንገዱም አልጠፋኝ። ግን ሰው ደግሞ ይለፋል ያው ፍለጋ ከዛ ዛሬ ለኮስኳት ትንሿ ሻማ አድጋ ታበራለች ድቅድቁን ጨለማ። አሁን ነው ያለኝ ቀን እሷን የማድናት ካጠፏ ጠፋው ነው መቼም አላገኛት ይላል። ይሄ ምንድን ነው? አሁን ትንሽ ሻማ ኃይሏ ንፋስ ሊመጣባት ወዲያው ነው የሚያጠፋ ጠርም ትንሽዬ ነች። ያቺ ሁሌም አንተ ስትነሳ ትንሽ ተስፋ ነው የምትኖረ እሷን ነው ምትመስላል ግን እሷን ከልለ ወደ ትልቅ ንፋሱን ሳታስጠጋት ገባ ተስፋ ትልቅ ነችን ብለህ ሳትኩራራ፣ ወደ ንፋስ ውስጥ አውጥታ ሳታስበላት ዝም ብለ እሷን እየጠበክ ግን ወደ ችቦ አይነት ብታሳድጋት፣ ችቦዋን በጣም እሳቱ ባደገ ቁጥር እናንተ እሱን መቆጣጠር በቻል ጊዜ ወደ ንፋስ እንኳን ብታወጣው ያ ንፋስ እንዲሁም ይበልጥ ያንዳታል እንጂ ብርሃን በደንብ ያገኛል እንጂ አያጥፈውም። ስለዚህ ተስፋህም ተስፋህንም እያሳደካት እያሳደካት ወደምትፈልገው ደረጃ ስታደርስ ሰዎች ያንን ው ይሄማ አይሆንም ይሄማ አይሆንም የሚሉት እንኳን ተመልሰው በቃ እያደነቁ ይመጣሉ። ከዛ ደግሞ ሙዚቃ ወጥቶ አልበሙ እንደዚህ ሲደመጣየህ ይህ አንተ ጠብቀህ ያንን ደብቀህ በቃ ልክ ስለዚህ ደግሞ ስታደርሰው የአሁን ላይ የተመለሰ እንዴ! ታዋቂ ሆንክ፣ በጣም ደስ ይላል። በቃ አንተን ሰፖርት ማድረግ ከአንተ ጋር መታየት፣ በዛ ውስጥም ደግሞ የእነሱን አስተዋጽኦም ለማግኘት ይሞክራሉ ምናምን። አየህ ትልቅ ሻማ አደረግከው፣ ትልቅ ችቦ አደረግከው። ስለዚህ እነዛ ነፋስ እንኳን የነበሩት ሰዎች ተመልሰው አንተን እያበሩህ ይመጣሉ። እንደዛ ነው። ይሄ ትራክ አስራ ሁለት ተስፋ ያንን የእኔ ሀይል ልክ እንደ አልማዝ እንቁ ነው። ስፋቱም እንደ ውቅያኖስ ነው ይላል። የሰው ልጅ ሀይል በጣም ከባድ ነው። እያንዳንዱ ውሳኔዎች ናቸው፣ በአለም ላይም ለውጥ የሚያመጡ ሊያመጡ የሚችሉት ራስም ላይ ለውጥ ሊያመጡ ይችላል። ለጥፋትም ሊሆን ይችላል፣ ለበጎም ሊሆን ይችላል። የኔ ሀይል ልክ እንደ አንበሳ ነው፣ ስፋቱም ልክ እንደ ህዋ ነው። እዛ ነው ሰው ራሱን አጥንቶ እንኳን አይጨርስም፣ አለ ራሱን አውቆ ይጨርስ አይጨርስም። በጣም ብዙ የተወሳሰቡ ነገሮች የተወሳሰቡ ሀሳቦች አሉትና

i i now <laughs>

የተከበራቹህ አድማጮቻችን የምታደምጡት ከዋሽንግተን ዲሲ የሚተላለፈውን ጋቢና ቪኦኤ የሰኞው ፕሮግራማችን ነው። ማስተናገዳችሁ ዲጄ ፓያቱ ነኝ። አብሮኝ እንግዲህ ዛሬ ጋቢና ያሳፈርኩት ሳሚ ዳን አዲስ የሬጌ ሙዚቀኛ ነው፣ ግን በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በጣም ተወዳጅነትን ያሰረፈ ሙዚቀኛ ነው። በስድስት ወር ውስጥ ወደ ስድስት አዋርዶችን ኢትዮጵያ ውስጥ ብቻ አሸንፏል። ወደፊትም እንግዲህ ጥሩ ጥሩ ነገሮች እንደሚሰራ ተስፋ እናደርጋለን። ይህ አስደመጥኳቸው ሙዚቃ የእኔ ሀይል የተሰኘውን ሙዚቃ አብራርቶልኝ ነበር። እኔ ደግሞ በጣም የወደድኩት ሙዚቃ አለ እውነት የሚለው እውነት የለውም አገር የሚል ሙዚቃ እና ስለሱ ጠይቄው ነበረ። እውነት የሚለው ሙዚቃ ብዙ ጊዜ የሰማሁት ተጋግሜ እና እውነት አገር የለውም እውነት የሚል ነገር ሀሳብ ነው ያለው እና እስኪ ንገረኝ ስለሱ ግጥሙንም የተወሰነ ሀሳቡን ብትነግረኝም ደስ ይለኛል። አንድ ሰው አሜሪካም ሰረቀ ኢትዮጵያ ውስጥም ሰረቀ ሞንጎሊያም ልትች ወት አርጀንቲና ውስጥም ሰረቀ አይታወቅም። በቃ መስረቅ መስረቅ ነው። ስለዚህ ለዚ አንድ ሰው ሰርቆ አይ አልሰረቅኩም ቢል በአሜሪካም ህግ፣ ዳኝ ዳኘኸው በጃፓንም ዳኘኸው በኢትዮጵያም በምንም ያው ነው። የህሊና ዳኝነትን ነው ኔ ማሆነው የሰውን ዳኝነት ሳይሆን በህሊና ዳኝነት ላይ ያው ነው። የኃይል ሚዛን እንኳን እውነትን መቅበር አይችልም። እርግጥ በዚህ በተሳሰበው የዓለማችን እንትን እውነቶች እንዲጠፉም ሲደረጉ ይታያል። በኋላ የህሊናው ዳኝነት ነው። እኔ በጣም እንትን የሚያደርገኝ አንድ ሰው ሁሌም ቢሆን በጣም እንዲህ ያመንኩበትን ያደረጉት ምናምን ብሎ እንኳን ጥፋቶችን አጥፍቶ በኋላ ላይ ህሊናው ይነግባል በመሪነትም በአመራርም ደረጃ እንደ ግለሰብ ብታየው ይህ ይህ አይነት ነገር አይጠፋም እና እውነት ደግሞ ስታየው ሁሌም ፈጣሪ ነው አይደል? ፍጹም ፈጣሪ እስከሆነ ድረስ እውነትም ያለው ፈጣሪ ነው፣ ፍርድም ያለው ፈጣሪ ላይ ነው። ስለዚህ እዚህ ጋር የምትሸራርፋት እውነት ወደ ኋላ ላይ ለሚያመጣበት ፍርድ ስታየው እውነት ጋር ነው የሚያያዘው። እዛው እውነት ጋር ሲያያዘ ደግሞ ፈጣሪን ጋር ይያያዛል እና እውነት የለውም ሀገር፣ ፈጣሪም የለውም ሀገር። እውነትን ማጥፋት የሚችል ከኛ እረ ማነው? የሰው ደካማ እውነትን ይዞ ማይሰማ፣ ፍትህ እያለ የተጠማ እስኪ ድምፁን የተጠማ ግን እውነት መቼ ያርፋል? እንደ ተዳፈነ ሳት ይነሳል፣ ስፍራ ጊዜ ሳይገድበው በሁሉም የሚፈርደው Haha, ያለው አንድ ሀገር የተሰኘውን ሙዚቃ ነው። ይህን ሙዚቃው ነው በጣም የወደድኩት እና ልክ እንዳሩ ነው የትም ብትሄድ የትም ብትወጣ የትም ብትወርድ ኢቨን ሞንጎሊያ ያለ ሞንጎሊያን እንዴት ብትሄድ፣ እውነት እውነት ነው፣ ሀሰት ሀሰት ነው፣ ሀቅ ሀቅ ነው እና በዛ ላይ የሚያጠነጥን ሙዚቃ ነው እና ሙዚቃዎቹ በጣም ትላልቅ መልእክት ያላቸው ናቸው። ከዛ በላይ ደግሞ ሬጌ ናቸው። ሬጌ ደግሞ የሚታወቀው ጥሩ ጥሩ ሜሴጆችን በማስተላለፍ ነው እና ለምን አልተወደደም እንደዚህ በአጭር ጊዜ ብዬ ሳስብ ለካ ግጥሞቹ ለካ ሙዚቃውም ይሄዳል ብዬ ነው። እንግዲህ ይህንን ዛሬ የጋበዝኳችሁ የነበረን ጊዜ ከዚህ የበለጠ ነው፣ ግን ከሳሚ ጋር ያው ሰአቱ ስለማይበቃ በዚሁ ልንጨርስ ነው። አዎ፣ ሳስተናግዳቸው የነበርኩት ዲጄ ፋትሶነኝ። ፕሮዲሰሬ ሞቅ ቢል ያበሮ ነው። እንግዲህ ስለ አዳመጣችሁኝ ስለሰጣችሁኝ አስተያየት በሙሉ በጣም አመሰግናለሁ። እንግዲህ መልካም ቅዳሜና እሑድ should but I you Can and the you know i'm good to and you know Don't you know my mom would do and you know don't you know do and you know